ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 21 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮች አስተናጋጆቻችሁ ሰለሞን ክፍሌና፣ ጤና ይስጥልን ክቡራትና ክቡራን እኔም ሰሎሞን አባተንን። ሳዑዲ አረቢያ የውጭ ዜጎችን ለማስወጣት የሰጠችውን ገደብ ኢትዮጵያውያን እንዲጠቀሙበት ጥሪ ተላለፈ። ዜጎቻችን ይህንን ፎይታ ጊዜ መጠቀም አለባቸው። ለሁሉም ነገር መጨረሻ ይኖረዋል። ገደብ አልባ የሆነ ፎይታ ጊዜ ሊኖር አይችልም። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል። ለአርዕስተ ዜናው ሰሎሞን፣ በኢትዮጵያ በሙስና ተጠርጥረው የተያያዙ 37 የሥራ ኃላፊዎች ፍርድ ቤት ቀረቡ። በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን ተጎራባች ወረዳዎች መካከል ሕይወት የጠፋበት ግጭት መፈጠሩ ተነገረ። የቀድሞው የአንድነት ለዲሞክራሲና ፍትሕ ፓርቲ አመራር አባል አቶ ዳንኤል ሽበሺ በነጻ ተሰናበቱ። የሚሉት ዋና ዋናዎች ናቸው። አመሰግናለሁ ሰሎሞን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በሙስና ተጠርጥረው የተያዙ ሰላሳ ሰባት የኢትዮጵያ መንግሥት የሥራ ኃላፊዎች ትላንት ፍርድ ቤት መቅረባቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ተጠርጣሪዎቹ የአሥራ አራት ቀናት ተጨማሪ የምርመራ ጊዜ እንደተጠየቀባቸውም ተገልጿል እስክንድር ፍሬው ተከታዩን አጭር ዘገባ አድርሶናል። ሰሞኑን በሙስና ተጠርጥረው የተያዙ የስራ ኃላፊዎች ናቸው ትናንት ፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው የተገለጸው። ሪፖርተር ጋዜጣ በድረገጹ እንዳስነበበው ፍርድ ቤት የቀረቡት የስራ ኃላፊዎችና ነጋዴዎች ከአንድ ነጥብ አንድ ቢሊዮን ብር በላይ ተጠርጥረዋል። የተጠርጣሪዎቹ ማንነትና ስም ይፋ ሲደረግም ይህ የመጀመሪያው ነው። ተጠርጣሪዎቹ በአዲስ አበባና በፌዴራል መንገዶች ባለስልጣን እንደዚሁም በኢኮኖሚ ትብብር ሚኒስቴር በመተሃራ በተንዳሆና ኦሞ ኩራዝ ስኳር ፋብሪካዎች ያገለገሉ የስራ ኃላፊዎች እንደዚሁም ሌሎች ግለሰቦች መሆናቸውን ማወቅ ተችሏል። ፖሊስ የ14 ቀናት ተጨማሪ የምርመራ ጊዜ ጠይቋል። ፍርድ ቤቱ ይህንን በመፍቀዱም ለነሐሴ ሶስት ሌላ ቀጠሮ ተይዟል። የቀድሞ የአዲስ አበባ መንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር ፈቃደ ኃይሌ፣ ከኢትዮጵያ መንገዶች ባለስልጣን ደግሞ አቶ አብዶ መሐመድ፣ ከመተሃራ ስኳር ፋብሪካ አቶ እንዳልካቸው ግርማ፣ ከገንዘብና ኢኮኖሚ ልማት ሚኒስቴር አቶ ሙሳ መሐመድ፣ ከተንዳዎ ስኳር ፋብሪካ አቶ አበበ ተስፋዬ፣ ከኦሞ ኩራስ ስኳር ፋብሪካ አቶ መስፍን መልካሙ ከተጠርጣሪዎቹ መካከል ይጠቀሳሉ። በሙስና የተጠረጠሩ ሰላሳ አራት የመንግስት ባለስልጣናትና የስራ ኃላፊዎች እንደዚሁም ባለሀብቶችና ደላሎች በቁጥጥር ስር መዋላቸውን የኢትዮጵያ መንግስት ያስታወቀው ባለፈው ማክሰኞ ነው። እርምጃው በታድሶ እንቅስቃሴ ወቅት የተገባው ቃል ተግባራዊ የተደረገበት መሆኑን የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምፅ መግለጻቸው ይታወሳል። እስክንድር ፍሬው ከአዲስ አበባ በደቡብ ክልል በአማሮና በኦሮሚያ ክልል ጉጂ ዞን ተጎራባች ወረዳዎች መካከል ግጭት ተፈጥሮ ባለፈው እሁድ ሐምሌ 16 እና ከትናንት በስቲያ ረቡዕ ሐምሌ 19 በተካሄዱ የተኩስ ልውውጦች የ13 ሕይወት መጥፋቱን የ13 ሰዎች ሕይወት መጥፋቱን የሁለቱም ክልሎች ባለሥልጣናት አረጋገጡ። ቤቶች ተቃጥለዋል። ከአራት መቶ በላይ አባወራዎች ተፈናቅለዋል። በርካታ ሰዎችም ቆስለዋል ብለዋል ለቪኦኤ መግለጫ የሰጡት የክልሎቹ መንግስታት ቃል አቀባዮች። የአካባቢው ነዋሪዎች ሁለቱ ህዝቦች ለዘመናት ተጋብተውና ተዋልደው የኖሩ መሆናቸውንና ከዚህ ቀደምም ግጭት አጋጥሞ እንደማያውቅ ገልጸው ለዚህ ከፍተኛ አደጋ የዳረገው ምክንያት ግራ አጋብቶናል ብለዋል። አሁን በቦታው የመከላከያ ሰራዊት ቢገባም ዛሬ ውጥረቱ እንዳየለና መንገድ ዝግ እንደሆነ ያነጋገርናቸው ነዋሪዎች አስረድተዋል። ዝርዝር ዘገባ ይዘናል በመጽሔት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሽን በነጻ አሰናበታቸው። የወቅቱን የአረና ሊቀመንበር አቶ አብርሃ ደስታ ጉዳይንም እንዲቋረጥ አዟል። መለስካቸውማ ዝርዝሩ አለው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ዛሬ ረፋዱ ላይ ባሰማው ውሳኔ የቀድሞ የአንድነት ለዴሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሺ እንዲከላከሉ በተበየነው መሰረት ያቀረቧቸውን የሰውና የሰነድ ማስረጃዎች እንደ መረመር አትቶ ክሱን በበቂ ሁኔታ ተከላክለዋል ሲል በነጻ አሰናብቷቸዋል። ጠበቃው አቶ አምሃ መኮንን ጉዳዩን በዝርዝር አስረድተዋል። ያቀረቧቸው ማስረጃዎች ዳንኤል ሺበሺ በሰላማዊ ትግል ላይ ጽኑ እምነት ያለው መሆኑንና የኃይል አማራጭን በተለያየ ጊዜ ሲቃወም የነበረ ለመሆኑ የሚያስረዱ መከላከያ ምስክሮች ነው ያቀረብ ነው። ፍርድ ቤቱም እነዚሁኑ መከላከያ ምስክሮች ተመልክቶ ነው እንግዲህ የኃይል አማራጭን የማይቀበል የሚያወግዝ እና በሰላማዊ ትግል ላይ የጸና አቋም መሆኑን በሚገባ ያስረዳ ስለሆነ በነጻ እንዲሰናበት የወሰነው። የፌዴራሉ ጠቅላይ ፍርድ ቤት ከአቶ ዳንኤል ጋራ በተመሳሳይ ሁኔታ እንዲከላከሉ የበየነባቸውን የአረና ትግራይ የወቅቱ ሊቀመንበር አቶ አብርሃ ደስታን ጉዳይ ከፍተኛው ፍርድ ቤት እንዲቋረጥ ትዕዛዝ ሰጥቷል። አቶ አብርሃ ደስታን ፖሊስ ፍርድ ቤት እንዲያቀርባቸው በተደጋጋሚ የታዘዘ ቢሆንም ባለመቅረባቸው ፍርድ ቤቱ ይህን ትዕዛዝ እንደሰጠ አስታውቋል። ከሁለት ዓመት በፊት የፌዴራሉ አቃቢ ሕግ እነ ዘላለም ወርቅ አገኘው በሚል መዝገብ በአስር ተጠርጣሪዎች ላይ የሽብር ወንጀል ክስ መስርቶ ነበረ። የፌዴራሉ ከፍተኛ ፍርድ ቤት አሥራ ዘጠነኛ ወንጀል ችሎት ከእነዚህ መካከል አምስት ተከሳሾችን በነጻ አሰናብቷቸው የነበረ ቢሆንም አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታ አቅርቦ በሦስቱ ላይ የታች ፍርድ ቤቱን ውሳኔ አጽንቶ አቶ ዳንኤል ሽበሽና አቶ አብርሃ ደስታ እንዲከላከሉ መወሰኑ አይዘነጋም። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባውም። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዜና ክፍለ ጊዜ ነው። በሩዋንዳ ምርጫዎች ከአንድ ሳምንት በኋላ ይካሄዳል ተብሎ ይጠበቃል። እንደ ሌሎች የአፍሪካ ሀገሮች የምረጡኝ ዘመቻ ብዙም ሆታና ሁከት በማይሰማበት በዘንድሮው የሩዋንዳ ምርጫ የወቅቱ ፕሬዚደንት ፖል ካጋሜ በድጋሚ እንደሚመረጡ ታዛቢዎች እየተነበዩ ነው። ፖል ካጋሜ በቅርቡ ዋና ከተማይቱ ኪጋሊና በሌሎችም አካባቢዎች ያካሄዷቸው ዘመቻዎች ቁጥሩ ከፍተኛ የሆነ ሕዝብ የሳቡ ሲሆን ሁሉም ማለት ይቻላል ሰላማዊ እንደነበሩ ተገልጿል። ካጋሜ በ1995 ዓ ምና በ2002 ዓ ምት ፕሬዚደንታዊ ምርጫዎች ከዘጠና ከመቶ በላይ ድምፅ አግኝተው ማሸነፋቸው ይታወሳል የካጋሜ ዳግም ምረጡኝ ዘመቻ እየተካሄደ ያለው በቀድሞዎቹ ምርጫዎች የፖለቲካ ተቃዋሚዎችንና ጋዜጠኞችን ለማፈን በመንግስት የተወሰዱ እርምጃዎች ያሳደሩት ፍርሃት ባለበት ወቅት መሆኑን የሂውማን ራይትስ ዋችን ጨምሮ ሌሎችም በርካታ የሰብአዊ መብቶች ተሟጋቾች ይናገራሉ። ካጋሜ ምዕራባዊ ሩዋንዳ ግዛት ውስጥ በአንደኛው ዘመቻቸው ላይ ለእነዚህ ክሶች አስተያየት ሲሰጡ የፍርሃት ድባብ ሰፍኗል፣ ሰውን በብዛት በየዘመቻው እንዲወጣ የሚደረገው በትዕዛዝ ነው የሚሉ ወገኖች አዲሲቱን ሩዋንዳን ስለማያውቁ ነው ብለዋል። ፖል ካጋሜ ኃይሎቻቸው 800,000 ሰዎች ያለቁበትን የ1994 ዓመተ ምሕረቱን በአውሮፓውያኑ የዘመን አቆጣጠር ፍጅት ካስቆም ወዲህ ሀገሪቱን የሚያስተዳድሩት በአምባገነንነት ነው ተብለው ይከሰሳሉ። ካጋሜ በዚያች ሀገር ውስጥ ሰላም በማስፈንና ድህነትን ለማጥፋት በተያያዘው ጥረት በተጫወቱት ሚና ግን ይመሰገናሉ። በዩናይትድ ስቴትስ ኮንግረስ የዲሞክራቲክ ፓርቲው አባላት ሪፐብሊካኑን ሴናተር ጆን ማኬንን እያመሰገኑ ናቸው። ምክንያት ትላንት ማታ ለሰባት ዓመታት የዘለቀውንና ኦባማ ኬር በመባልም የሚታወቀውን የጤና ዋስትና ሕግ ለመሰረዝ የቀረበውን ሐሳብ እንዲወድቅ ስለረዷቸው። በሕግ መወሰኛ ምክር ቤት የዲሞክራቶቹ መሪ ቻክ ሹመር ይህንኑ አስመልክተው ሲናገሩ እርሳቸውና ሴናተር ጆን ማኬን ለረጅም ጊዜ በወዳጅነት መቆየታቸውን ገልጸው ማኬን ከዲሞክራቶቹ ጎን ድምፅ ለመስጠት አስደናቂ የጀግንነት አቋም ወስደዋል ብለዋል። የአሪዞናው ሴናተር ጆን ማኬን ትናንት ማታ በሪፐብሊካኖቹ ተዘጋጅቶ በቀረበው የጤና ዋስትና የሕግ ረቂቅ ላይ የተቃውሞ ድምፅ ከሰጡ ሦስት ሪፐብሊካን ሴናተሮች አንደኛው ሲሆኑ ሁለቱ ሌሎች የአላስካዋ ሊሳ መዶስኪና የሜይኗ ሱዛን ኮሊንስ ናቸው። የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት ሞስኮ ላይ ላጸደቃቸው አዲስ ማዕቀቦች ምላሽ ሰጥቷል። ማዕቀቡ የሚያረጋግጠው ዩናይትድ ስቴትስ በዓለም አቀፍ ጉዳዮች ውስጥ ጠባጫሪ አቋም ያላት መሆኗን ነው ብሏል የሩሲያ መንግሥት። የሩሲያ የውጭ ጉዳይ ሚኒስቴር በተጨማሪም በሞስኮ የዩናይትድ ስቴትስ ኤምባሲ የሚሰሩ ዲፕሎማቶችንና የቴክኒክ ባለሙያዎችን ቁጥር ዋሽንግተን ከሚገኙ የሩሲያ ዲፕሎማቶችና የቴክኒክ ሰራተኞች ቁጥር ጋር ተመጣጣኝ እንዲሆን መወሰኑ ተገልጿል። ቅነሳው አሁን በሩሲያ ያሉትን የአሜሪካውያን ዲፕሎማቶች ቁጥር ወደ 455 ዝቅ የሚያደርገው ነው። ከዚህ በተጨማሪም የዩናይትድ ስቴትስ ሞስኮ ያሏትን መጋዘኖችና ሌሎችም የመገናኛ ግቢዋን እንደምትዘጋ ሩሲያ አስታውቃለች። የአጸፋ እርምጃዎችን መርህ ተከትለን የዩናይትድ ስቴትስን ፍላጎት ሊጎዱ የሚችሉ ሌሎችም እርምጃዎች የመውሰድ መብታችን የተጠበቀ ነው ሲል የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። በመጨረሻም የፓኪስታን ጠቅላይ ፍርድ ቤት የሀገሪቱ ጠቅላይ ሚኒስትር ነዋዝ ሻሪፍ በአስቸኳይ ስልጣን እንዲለቁ አዟል። ፍርድ ቤቱ ይህን ትዕዛዝ ከሰጠ ጥቂት ጊዜ በኋላ ቃል አቀባያቸው ባወጣው መግለጫ ጠቅላይ ሚኒስትሩ ምንም እንኳ ከፍተኛ ቅሬታ ቢኖራቸውም የተሰጠውን ብይን ተቀብለዋል ብሏል። ነዋስ ሻሪፍ እንደ አውሮፓ ዘመን አቆጣጠር በ2013 ዓ ም ምርጫ ለጠቅላይ ሚኒስትርነት በእጩነት ለመቅረብ ባመለከቱበት ወቅት በውጭ አገሮች የነበራቸውን ንብረት አላሳወቁም። ቃለ መሐላ ፈጽመው ባቀረቡት ሰነድ ላይም በመዋሸታቸው ለፓርላማ አባልነት ብቁ አይሆንም ሲል የፍርድ ቤት ማዘዣው አትቷል። የእስላማዊት ሪፐብሊኳ የፓኪስታን ፕሬዝደንት ሕገ መንግስቱ በሚያዘው መሰረት ዲሞክራሲያዊ ሂደቱ መቀጠሉን ለማረጋገጥ አስፈላጊዎቹን እርምጃ በሙሉ የመውሰድ ኃላፊነት አለባቸው ሲልም የጠቅላይ ፍርድ ቤቱ ማዘዣ አክሏል። በሕጉ መሠረት የናዋዝ ሻሪፍ ካቢኔ ይበተንና ፓርላማው አዲስ ጠቅላይ ሚኒስትር እንዲመርጥ በፕሬዚደንቱ ይጠየቃል። ለሰዓቱ ያለን ዜና ይኸው ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 2129 ዓ ም ምሽት ፕሮግራም ነው። በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን መካከል ባሉ ተጎራባች ወረዳዎች በተነሱ ግጭቶች ባለፈው እሁድ ሐምሌ 16 እና ከትላንት በስቲያ ረቡዕ ሐምሌ 19 በተደረጉ የተኩስ ልውውጦች የ13 ሰዎች ሕይወት መጥፋቱን የሁለቱም ክልሎች መንግስታት አረጋግጠዋል። ግጭቱ ተመልሶ አገርሽቶ በአጠቃላይ በሰው ሕይወት በንብረትና በሰው አካል ላይ ጉዳት ደርሰዋል ማለት ነው። እነዚህ ህዝቦች ተከባብረው፣ ተግባብተው እንዳልሽውም ተጋብተው በፍቅር ለበርካታ ለረዥም ዓመታት ኖረዋል። የመጀመሪያው አቶ አዲሱ አረጋ የኦሮሚያ ተከትለው የተሰሙት ደግሞ አቶ ሰሎሞን ኃይሉ የደቡብ ክልሎች መንግስታት ቃል አቀባዮች ናቸው። በመጽሔት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ሳዑዲ አረቢያ የሚገኙ ኢትዮጵያውያን የተሰጠውን ተጨማሪ የአንድ ወር የፎይታ ጊዜ እንዲጠቀሙና ወደ ሀገራቸው እንዲመለሱ የኢትዮጵያ መንግሥት ጥሪ አሰምቷል። ጊዜው ቢያልፍና የሳዑዲ አረቢያ መንግሥት ዜጎችን በግዴታ ወደ መመለስ ተግባር ቢገባ በሚል እየተደረጉ ያሉ ዝግጅቶች መኖራቸውንም አመልክቷል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ሳውዲ አረቢያ የውጭ ዜጎች አገሯን ለቀው እንዲወጡ ያስቀመጠችው የጊዜ ገደብ ለተጨማሪ አንድ ወር ተራዝሟል። የኢትዮጵያ መንግስት ዜጎች እድሉን እንዲጠቀሙ ጥሪ ያቀረበውም ይህንኑ መነሻ በማድረግ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ያብራራሉ። ለኢትዮጵያ መንግስት ከዚህ በላይ ትልቅ ብሔራዊ ጉዳይ የለውም። ዜጎቻችን ይህንን እፎይታ ጊዜ መጠቀም አለባቸው። ለሁሉም ነገር መጨረሻ ይኖረዋል። ገደባ አልባ የሆነ እፎይታ ጊዜ ሊኖር አይችልም። ከተለያዩ መስሪያ ቤቶች የተውጣጣ ኃይል አቋቁሞ እየተንቀሳቀሰ ያለው የኢትዮጵያ መንግስት ከዚህ በኋላም በርካታ ዜጎች እንደሚመለሱ ተስፋ አድርጓል። በቦሌ አውሮፕላን ማረፊያ የሚታዩ የእቃ ማስቀመጫ ድንኳኖች፣ ክሊኒኮችና ሌሎችም በዚህ ግብረ ኃይል የሚካሄዱ ዝግጅቶች መሆናቸው ተገልጿል። የወጣቶችና ስፖርት ሚኒስቴር የፕሮቶኮል ኃላፊና የግብረ ኃይሉ አባል አቶ መላኩ ተሰማ ለአሜሪካ ድምጽ እንዳሉት እስካሁን ወደ 70 ሺህ የሚደርሱ ዜጎች ገብተዋል። የእኛ አገር ዜጎች ቁጥራቸው 500 የሚጠጋ የመኖሪያ ፈቃድ የሌላቸው አካላት ዜጎቻችን አሉ። በአጠቃላይ በህጋዊ መንገድ በራሳቸው ቲኬት ቆርጦ የመጡ ሊሴባ ሲወስዶ ተመዝግበው አዋጁን ተከትሎ የመጡ ኢትዮጵያውያን ቁጥር በኢሚግሬሽን በኩል ያለፉ ከ5 7 የሚጠጋ ሰው እንደመጣ ነው እኛ ጋር ያለው መረጃ። ይህም ሆኖ ግን የተራዘመውን የጊዜ ገደብ የማይጠቀሙ ዜጎች እንደሚኖሩ ተሰክቷል። በቅርቡ የተመለሱና በግብረ ኃይሉ በተዘጋጀው ማቆያ የሚገኙ አንዳንድ ኢትዮጵያውያን አስተያየትም ይ ኑ ስጋት ያጠናክራል። ሳዑዲ አረቢያ አባ አሪሽ በተባለ ስፍራ በሆቴል ጽዳት ስራ ላይ የቆየችው ደስታ ገብረ ሐዋርያ እንደምትለው እህቷን ጨምሮ መምጣት የማይፈልጉ ሰዎች ታውቃለች። ስንገባ ምንበላልን? ምንጠጣለን? ብር የለም ምናምን ይላል። ሁለት አመት፣ አንድ አመት መስራት አለብኝ ካሰራ እንሄዳለን ያሉ እኔ እንኳን ምንም ብር የለኝም በቃ ሁሉም ተውቼ ሀገሬ መግባት ይቻላል ብዬ መጣሁ። የሄዱበትን እዳ ስላልከፈሉ ነው። ምን እንሰራለን፣ ምን እንበላለን ገብተን የሚሉት። አዎ ብዙ ሰ አለ። ከዛ ህዩ እዳ በዛ ደግሞ በኢትዮጵያ አምሳ ሺህ ብር ስሳ ሺህ ብር አለ እና በቃ እንሄድም ያለ ነው። እ እግዚአብሔር ይመስገን እዳ ብቻ ነው የጨረሽኩ። አስር ሺህ በሪያል ማለት ነው። እነሱ መምጣት ያልፈለጉት አሁን ስላልጨረሱ ነው። ኢትዮጵያውያኑ እዳ መክፈል ያልቻሉት በቂ ገንዘብም ያልቆጠቡት በዚያ ያሉ ሁኔታዎች አገራቸው እያሉ ከተነገራቸው የተለዩ በመሆናቸው እንደሆነ ተመላሾች ያስረዳሉ ላለፉት አራት ዓመታት በዚያው በሳውዲ አረቢያ የቆየችውና በሰው ቤት ተቀጥራ የሰራችው ሌላዋ ተመላሽ አዋ መሐመድ ይሄንን ሀሳብ ካንጸባረቁት አንዷ ናት እንደጠበኩት አይደለም ምን ነበር የጠበቅሽው አንቺ ምን አገኘሽ ጥሩ ነገር ነው እየነበር ጠበኩት ስ እንደጠበኩት አይደለም ናፍቆት ያኔ የአረብ ጨዋታ አለ ጥሩ አይደለም በርካታ ዜጎች በተለያዩ ምክንያቶች ባይመለሱና የእፎይታ ጊዜው ቢጠናቀቅ የሳውዲ መንግስት ወደ አስገዳጅ እርምጃ ሊገባ እንደሚችል ይገመታል። በግብረ ኃይሉ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ተወካይ የሆኑት አቶ አስመላሽ ገብረ ህይወት ይህንኑ ስጋት ያብራራሉ። የመጨረሻ ጊዜ ገደብ ይመስለኛል። ስለዚህ አንድ መንግስት እግስ ካለቀ በኋላ ከባድ ነው። አንደኛ አሰሳ ከቤት ለቤት አዘጋጃለሁ ብለዋል። ሁለተኛ አንድም ንብረት ይዞ የሚወጣ የለም ብለዋል። ይሄ ሆኖ የተገኘ ማለት ነው። ሶስተኛ አሸራ ደጋግሞ አንስቶ እንደሚልካቸው አስቀምጧል። ስለዚህ የባሰ ጉዳት እንዳይደርስ ነው ዲፕሎማሲ ጥረቱ የቀጠለ አሁንም ጥረቱ ይቀጥላል እንጂ እንደ እኔ እምነት መጥፎ ይሆናል የሚል ግምት አለ። ዲፖርት የሚደረጉ ብዛት ስላለ መንግስት ለከፋው ሁኔታም ቢሆን መዘጋጀቱን እየገለጸ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ይሄንኑ ነው የሚገልጹት። የእፎይታ ጊዜ አልቆ የሳዑዲ መንግስት ባስቀመጠው አሰራር መሰረት ወደ መመለስ ከገባ ሊመጣ የሚችለውን ሁኔታ መቋቋም የሚያስችል ጥረት በመንግስት በኩል እየተደረገ ነው። እናም ቀጣይ ዋንድ ወር በሳውዲ አረቢያ ከሚገኙ ኢትዮጵያውያን ዜጎች አንጻር እጅግ ወሳኙና ብዙ ስራ የሚጠይቅ መሆኑ ይታያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች በተነሱ ግጭቶች ባለፈው እሁድ ሐምሌ 16ና ከትላንት በስቲያ ረቡዕ ሐምሌ 19 በተደረጉ የተኩስ ልውውጦች የ13 ሰዎች ሕይወት መጥፋቱን የሁለቱም ክልሎች መንግሥታት አረጋግጠዋል። ቤቶች ተቃጥለዋል፣ ከ400 በላይ አባወራዎች ተፈናቅለዋል፣ በርካታ ሰዎችም ቆስለዋል ብለዋል የክልሎቹ ባለሥልጣናት። የአካባቢው ነዋሪዎች ሁለቱ ሕዝቦች ለረጅም ዘመናት ተጋብተውና ተዋልደው የኖሩና ከዚህ ቀደምም ግጭት አጋጥመው እንደማያውቅ ገልጸው ለዚህ ከፍተኛ አደጋ የዳረገው ጉዳይ ግራ ጋብቶናል ብለዋል። አሁን ወደ አካባቢው መከላከያ ሰራዊት ቢገባም ዛሬ ውጥረት እንዳለና መንገድ ዝግ እንደሆነ ይናገራሉ። ጽዮን ግርማ ሁሉንም ወገን አነጋግራ ተከታዩን ዘገባ አጠናቅራለች። የሁለቱም አካባቢ ነዋሪዎች እንደሚናገሩት በደቡብ ክልል የአማሮ ህዝብ ኮሬ ጎሳና በኦሮሚያ ክልል በጉጂ ዞን አጎራባች ወረዳ ነዋሪዎች መካከል ግጭቱ የተፈጠረው እሁድ ሐምሌ 16 2009 ዓ.ም ምሽት ላይ ነበር። በዚህም የሁለቱ ብሔረሰብ አባላት እርስ በርስ ባደረጉት ውጊያ መሰል ግጭት የሰው ህይወት መጥፋቱ ሰዎች መቁሰላቸውና ቤት መቃጠሉ ነው። ይህ ግጭትም የተረጋጋ መስሎ ሐምሌ 19 በድጋሚ አገርሽቶ በሁለቱ መካከል ከፍተኛ ውጥረት ነቅሶ መቆየቱን ይገልጻሉ። በዚህ ዕለትም ሰዎች ሞተዋል። በርካታ ሰዎች ቆስለዋል፣ ቤቶችም ተቃጥለዋል። የኦሮሚያ ክልል በጉጂ ዞን በኩል የዘጠኝ ሰው ሕይወት ማለፉንና ሶስት መቶ አባወራዎች መፈናቀላቸውን አረጋግጧል። በኦሮሚያ ክልል የሚገኙና ስማቸውን መጥቀስ ያልፈለጉ ነዋሪ በበኩላቸው በዚህ ግጭት ምክንያት በቦታ ወደ ውስጥ ተጠግተው በያዩ ወደ ሆስፒታል፣ ግን በርካታ ቁስለኛ ሲገባ ማየታቸውን ይናገራሉ። ከዚህ በፊት ግን በዚህ በሁለቱ ብሔር መካከል ምንም አይነት ችግር ተፈጥሮ አያውቅም። አሁን ይሄ ለመጀመሪያ ጊዜ ነው። በጉጂና በአማሮ በአማራው መካከል እነዚህ አይነት ችግር ሲፈጠር ከትላንት ወዲያ ከሚሽቱ አንድ ሰዓት ጀምሮ ደግሞ መከላከያ በዘልቆ በሁለቱ ብሄር መካከል ገብቶ ግጭቱን አስቆሟል እና ትላንትና ዛሬ በመከላከያ አንጣልቃ ገብነት ነገሩን እንደ መረጋጋት ሆነዋል። በደቡብ ክልል በአማሮ በኩል ያሉ ነዋሪ ማነጋግሬ ነበር። እሳቸውም ተመሳሳይ ነገር ይናገራሉ። ሁለቱ ህዝቦች ከቅርብ ጊዜ ወዲህ የመጣ አነስተኛ ለመግባባት እንጂ ከፍተኛ ነገር ተሰምቶበት የሚያውቅ አካባቢ አይደለም ይላሉ። አሁን ግን በዚህ ምክንያት ሰዎች በአካባቢው መንቀሳቀስ እንዳልቻሉም ይገልጻሉ። ፌዴራል ፖሊሶች ገብቶ ነበሩ። ዞሮ ዞሮ የተፈየደው ነገር አልነበረም። አሁን መከላከያ ከትናንት ጀምሮ ገብቷል። ያለሁበት አካባቢ አሁን ሰላም ነው። ነገር ግን ከኔ አሁን ቢያንስ ሰባት ኪሎ ሜትር ላይ ያልነው ጦርነቱ እንደቀጠለ ነው ዛሬ የዋለው። በኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዩ ጽሕፈት ቤት ኃላፊ አቶ አዲሱ አረጋን ማምሻውን ደውዬ ስለ ሁኔታው አነጋግሪያቸው ነበር የግጭቱ መነሻ የኦሮሚያ ክልል እንደሚታወቀው ከሁሉም ክልሎች ጋር ያሉ ያልተካለሉ እና የግጭት መነሻ የሆኑ የአስተዳደር ወሰኖችን ለማካለል ከየክልሉ መንግስታትና ህዝቦችን ባሳተፈ መልኩ እየሰራ ያለው። በተመሳሳይ መልኩ የተወሰኑ ቀበሌ አካባቢዎች ላይ የወሰን ይገባኛል አለ ማለት ነው። ከአማሮ ጋር ማለት ነው። በዛ ላይ ዲስከሽን እየተደረገ ነው የነበረው። በመሀል ግን ይሄ ኢንሲደንት መነሻው ከጉጂ አካባቢ ከብቶች ጠተው ከብት ፍለጋ ወደ አማሮ የተሻገሩ የጉ የጉጂ ማህበረሰብ አባላት ነበሩ። ከእነሱ ውስጥ ሶስት ሰዎች እንደሞቱ ነው በአስራ ስድስት አስራ አንድ ሁለት ሺህ ዘጠኝ የደረሰን መረጃ የሚያመለክተው። ከዚያ በኋላ ነው ግጭቱ እየተባባሰ ያለው። በዛ ሂደት እንግዲህ በአስራ ዘጠኝም እንደገና ግጭቱ ተመልሶ አገርሽቶ በአጠቃላይ በሰው ሕይወት በንብረት እና በሰው አካል ላይ ጉዳት ደርሷል ማለት ነው ምን ያህል ሰው ነው ጉዳት የደረሰው አሁን ባለን ሪፖርት አሁን ድረስ በደረሰ ሪፖርት፣ ምናልባት እየተጣራ ነው ያለው። አሁን ግን ሪፖርት የተደረገልን ካዋሊቲ በእኛ በኩል የደረሰ ሞት ወደ ዘጠኝ ሰዎች ናቸው የሞቱት። ነው እስካሁን ያለን ሪፖርት። ወደፊት ቁጥሩ እንግዲህ እየተጣራ ነው ያለበት ሁኔታ ስላለ፣ ግጭቱም ገና ከትናንት ጀምሮ ነው ወደ መርገብና ወደ መረጋጋት የሄደው። ከዛ በተረፈ ወደ ሶስት መቶ የሚሆኑ አባወራዎች ግጭቱ በመነሳቱ ተፈናቅሏል ማለት ነው ያ እንደሆነ የሁለቱ ክልል መንግስታት፣ እንደገና ደግሞ የጽጥታ አካላት ጋር በመሆን ነገሩን የማብረድ ስራ እየተሰራ ነው ያለው ማለት ነው። በሁለቱም በኩል ነው ዘጠኝ ሰው የሞተው? አይደለም ባለ ሪፖርት በኛ በኩል ያለው በኦሮሚያ በኩል ያለው እንግዲህ የእነሱ ክልል መንግስት ነው የሚያጣራው። ከኛ ጁሪስዲክሽን ውጭ ስለሆነ ምን ያክል ሰው እንደሞተ የተጣራ መረጃ የለንም በኢንፎርሜሽን ደረጃ ካለ በስተቀር የተጣራው መረጃ ከእነሱ ማግኘት ይቻላል። እዛ አካባቢው አነጋግሬ ነበር ሰዎች ና ወደ መቶ ሀምሳ ሺህ ይሆናል። የተጋባ ነው ራሱ እንደው በሰላም ይኖር የነበረ ህዝብ ነው። ምን እንደሆነ ለእኛ ምን ቆቅልሽ ሆኖ ብላል የሚል ጥያቄ ያላቸው ና የአማሮ ማህበረሰብ ከልዩነቱ ይልቅ አብዛኛው ማለት ነው የሚጋራቸው ከስነ ልቦና ከአብሮነት አኳያ የህዝቡ መስተጋብርን አይተን ከሆነ በተለያዩ አጋጣሚዎች በተለያዩ ማህበረሰቦች አካባቢ ግጭቶች ይነሳሉ። የጉጂና አማሮ ግን በምናይበት ጊዜ ለረጅም ጊዜ ያለውን መስተጋብር በጣም ሰላማዊ ወንድማማችነትና ትስስሩ በጣም ጠንካራ ነው የነበረው ማለት ነው። በተጨማሪም የደቡብ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉ ጋር ደውዬ ስለ ሁኔታው ጠየቂያቸው ነበር። በግጭቱ በአጠቃላይ የአስራ ሶስት ሰው ህይወት መጥፋቱን ገልጸው በአማሮ በኩል አራት ሰው ህይወት ጠፍቷል ብለዋል። አስራ ዘጠኝ ሰው ቆስሏል። በመቶ የሚቆጠሩ የባህላዊ ቤቶች ተቃጥለዋል። ሰዎች በዚህ ምክንያት ተፈናቅለዋለን ብለዋል። አቶ ሰለሞንን ስለ ሁኔታው ጠይቄያቸዋለሁ። ቱር አቃርተው አልጨረሱም። እርግጥ ያው ሰው መፈናቀሉ ብል ግልጽ ነው። የተቃጠሉ ቤቶች አሉ። የተቃጠሉ ቤቶችን ቁጥራቸውን፣ የቤቱን አይነት፣ በተመሳሳይ የተፈናቀሉ የሰው ቁጥር ምን ያህል ነው የሚለውን ክሊር መረጃ የጨረሱ ስለሆነ አላደረሱንም። በአማሮም አካባቢ ያሉ በጉጂም አካባቢ ያሉ ነዋሪዎችን ስናነጋግር እንደዚህ አይነት ግጭት ተፈጥሮ አያውቅም። የተጋባ ህዝብ ነው፣ ተጋብቶ ተዋልዶ የኖረ ከሌላው አካባቢ እንደሁም በጣም የተሻለ ማህበራዊ መስተጋብር የነበረው ህዝብ ነው ብለዋልና እንዴት እንደዚህ አይነት ድንገተኛ ግጭት ተከሰተ? ያገኘችው መረጃ አንዱ ትክክለኛና እውነት ምንድን ነው? እነዚህ ህዝቦች ተከባብረው ተግባብተው እንዳልሽውም ተጋብተው በፍቅር ለበርካታ ለረዥም አመታት ኖረዋል። እሱ ትክክለኛ ሀቅና ግነታቸውን በዋናነት በዘላቂነት የሚገልጽ መረጃ ነው። ግን ዞሮ ዞሮ በአንዳንድ ጉዳዮች ላይ ደግሞ አለመግባባቶች አይፈጠሩም ማለት አይደለም። አጠቃላይ ሁኔታውን የሚገልጸው ጥሩ መስተጋበር ያላቸው ተግባብተውና ተረጋግተው አብሮ የሚኖሩ የሚለው አጠቃላይ ሂደቱን ይገልጻል፣ ደግሞ ሁኔታውን ይገልጻል። ነገር ግን አለመግባባት ደግሞ በተለያየ መልኩ ሊፈጠር ይችላል። የመጠኑ ሊለያይ ከቻለ እንጂ ከግጦሽ ጋር ተገናኝቶ ከብቶቻችሁ የእኛን እህል በሉ ምናምን በሚሉ ጉዳዮች ላይ አለመግባባቶች ይፈጠራሉ። እርግጥ በዚህን ያህል ሁኔታ ጉዳት ባደረሰ መልኩ ላይሆን ይችላል። ነገር ግን አለመግባባቶች አልነበሩም ወይም ተከስቶ አያውቁም ብሎ መናገር ግን ይከብዳል። የአማሮ ነዋሪ የግጭቱ መጨረሻ እንዳሳሰባቸው ይናገራሉ። ቢያንስ አሁን ከዛ አካባቢ ከመቶ ሀምሳ ሺህ የመዋለድ እና ዝርያ አሁን ከኮሬ ወደ ጉጂ የተቀላቀለበት ሁኔታ ነው ያለው። ታዲያ እንደዚህ ከሆነ ምንድን ነው አሁን ድንገት እንደዚህ ያመጣው ነገር? ለእኛም እንቆሱ የሚችለው ያለው ቢያንስ የስልስ ዓመት አዛውንት ነኝ እና አስቸጋሪ ነው። ይህን ልህ ልልሽ በጣም ትንሽ ይከብደኛል። በኦሮሚያ በኩል ያሉት ነዋሪም በእርግጥ የሰው መብዛት፣ የኑሮ ውድነት፣ ሌሎች ችግሮች አለመግባባት ሊፈጥሩ ይችላሉ። ግን ደግሞ ይላሉ ብሔሮችና ብሔረሰቦች የተጋጩ የሰው ሕይወትና ንብረት መጥፋት የለበትምና መንግስት በዚች ሀገር የህግ የበላይነትን ማስጠበቅ አለበትም። ዜጎቻችን መሞት የለባቸውም። አሚን ንብረቶች መውደም የለበትም። ህዝቦች መቻቻል ችግሮች ካለ ደግሞ በሕግ አግባብ ችግሮችን መፍታት ሲቻል ሰው መሞት እንደሌለበት ነው። የሁለቱ አካባቢ ነዋሪዎች በቀያቸው በደረሰው አደጋ በጣም ማዘናቸውን ደጋግመው ገልጸዋል። የሁለቱ ክልል የመንግስት ቃል አቀባዮች ደግሞ ሁኔታውን በዘላቂነት ለመፍታት አብረን በጋራ እየሰራን ነው ብለዋል። ነዋሪዎቹ ዛሬ ያለውን ውጥረት ለማስታገስ የመከላከያ ሰራዊት ገብቶ ቢቆይም የሞት አደጋው የፈጠረው ቁርሾ የባሰ ነገር እንዳያመጣ ከፍተኛ ጥረት መደረግ አለበት ይላሉ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠቅላይ አቃቤ ህጋቸው ስራቸውን እንዲለቁ ለማድረግ እያዋከቧቸው ነው ተብለው እየተከሰሱ ነው። አሁን ደግሞ አዲሱ የዋይት ሃውስ የኮሚኒኬሽንስ ዳይሬክተር የፕሬዚደንቱን ጽህፈት ቤት ዋና ኃላፊ ሲዘልፉ ይሰማሉ። አንዳንዶች በትራምፕ አስተዳደር ከፍተኛ ባለሥልጣናት መካከል የሚካሄድ ግልጽ ፍልሚያ ብለው የሚገልጹትን ሁኔታ የአሜሪካ ድምፁ የዋይት ሃውስ ቢሮ ኃላፊ ስቲቭ ኸርማን ዘግቦበታል። ቆንጅታ እየታ ቀርበዋለች። በትራምፕ አስተዳደር ውስጥ ያለው ክፍፍል አደባባይ ከወጣ ሰንብቷል። ፕሬዚደንቱ ጠቅላይ አቃቤ ህጋቸውን ጄፍ ሴሽንስን በነቀፋ ጠምደው ይዘዋቸው ከርመዋል። አሁን ደግሞ የዋይት ሀውሱን ዋና ኃላፊ ራይንስ ፕሪበስን አዲስ ተሿሚውና ሀይለኛው የኮሚኒኬሽንስ ዲሬክተር አንቶኒ ስክራሙቺ ተነስተውባቸዋል። ፕሬዝደንቱ በቤተ መንግስቱ ኃላፊያቸው በፕሬበስ ላይ አሁንም እምነት አላቸው ወይ? ይህንን ጥያቄ ጋዜጠኞች ትናንት የዋይት ሀውስ ቃል አቀባዩን ሳራ ሀከቢ ሳንደርስን ደጋግመው ጠይቀዋቸው ነበር ለማብራራት ፈቃደኛ ሳይሆኑ ቀሩ እንጂ በኮሚኒኬሽንስ ዲሬክተሩና የቤተ መንግስቱን ሚስጥር ለመገናኛ ብዙሀን ሹክ የሚሉት እሳቸው ናቸው ብለው ባሟቸው በቤተ መንግስቱ ኃላፊ መካከል የተፈጠረውን ውጥረት ሳራ ሀከቢ ሳንደርስ አጣጥለውታል። ፕሬዚዳንቱ እንዲህ አይነቱን ፉክክር ይወዱታል ያበረታቱታልም። አንዳንድ ሪፑብሊካን የምክር ቤት አባላት ግን ይሄማ ጤናማ ፉክክር አይደለም ይላሉ። የተወካዮች ምክር ቤት አፈ ጉባኤው ፖል ራያን ራይንስ ፕሪበስ ስራቸውን በደንብ እየሰሩ ነው፣ ፕሬዚደንቱን በሳቸው ላይ እምነት እንዳላቸው እተማመናለሁ ብለዋል። ስለዚህ ሁለቱ ልዩነት ካላቸው ቁጭ ብለው መነጋገር ነው ሲሉ መክረዋል። በፕሬዝደንቱ ጽህፈት ቤት ኃላፊው በኩል ሳይሆን በስራ ጉዳይ በቀጥታ ከፕሬዝደንቱ ጋር የሚገናኙት አዲስ ተሿሚው ስካራሙቺ ከፕሪበስ ጋር ያላቸው ልዩነት ሊፈታ የመቻሉን ነገር ያጠራጠራቸው ይመስላል። አንዳንድ ወንድማማችነት የቃየንና የአቤልን አይነት ሊሆን ይችላል። ተጣልተው የሚታረቁ ወንድማማቾችም አሉ። ይሄኛው የሚታደስ አይነት ይሁን አይሁን አላውቅም። የፕሬዝደንቱ ፋንታ ነው። ራይንስ ፕሪበስ በዚህ የስልጣን ግብ ግብ ተሸንፈው ስራቸውን ቢለቁ በሪፑብሊካን ፓርቲው የብሔራዊ ኮሚቴ ኃላፊነታቸው ወቅት ከሳቸው ጋር ይሰሩ የነበሩና አሁን ዋይትሃውስ ውስጥ ያሉ ታማኝ ሰራተኞቻቸው ተከትለዋቸው በብዛት ውልቅ የሚሉበት ሁኔታ ሊከሰት ይችላል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየምሽቱ ከሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆን ዶት ኤምኦቢአይ ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሦስት ሰዓት ተኩል ነው። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዝ። እናፈቀኝ በእጅጋየሁ ሽባባው Thank

የዌብና ሶሻል ሚዲያ ፕሮዲውሰራችን የአበባየሁ ገበያው ግብዣ ነበር። የጂጂ ናፈቀኝ። እናመሰግናለን። የምሽቱ ፕሮግራም ፕሮዲውሰር ብርሃን ኃይሉ ነች። የምናስተናግዳችሁ ሰሎሞን ክፍሌና ሰሎሞን አባተነን። አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። የሰዓቱን ዋና ዋና የዓለም ዜና ሞክሻ ያሰማናል። በሙስና ተጠርጥረው የተያዙ ሰላሳ ሰባት የኢትዮጵያ መንግሥት የሥራ ኃላፊዎች ትላንት ፍርድ ቤት መቅረባቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ተጠርጣሪዎቹ የ14 ቀናት ተጨማሪ የምርመራ ጊዜ እንደተጠየቀባቸውም ተገልጿል። በደቡብ ክልል በአማሮና በኦሮሚያ ክልል ጉጂ ዞን ተጎራባች ወረዳዎች መካከል ግጭት ተቀስቅሶ ለሁለት ቀናት ማለትም እሁድ ሐምሌ 16 እና ረቡ ሐምሌ 19 በተካሄደ የተኩስ ልውውጥ የ13 ሰዎች ሕይወት መጥፋቱን የሁለቱ ክልል መንግሥታት አረጋግጠዋል። ቤቶች ተቃጥለዋል። ከአራት መቶ በላይ አባወራዎች ተፈናቅለዋል። በርካታ ሰዎችም ቆስለዋል ብለዋል ባለሥልጣናቱ። የአካባቢው ነዋሪዎች ሁለቱ ሕዝቦች ለረጅም ዘመናት ተጋብተውና ተዋልደው የኖሩ ከዚህ ቀደም ግጭት አጋጥሞ እንደማያውቅ ገልጸው ለዚህ ከፍተኛ አደጋ የዳረገው ምክንያት ግራ እንዳጋባቸው ተናግረዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ ዳንኤል ሽበሽን በነጻ አሰናብቷል። የወቅቱን የአርና ሊቀመንበር አቶ አብርሃ ደስታ ጉዳይንም እንዲቋረጥ አዟል። አመሰግናለሁ። ሰሎሞን ለሰዓቱ ዋና ዋና የዓለም ዜና ርእስተ ዜና። አሁን ከምሽቱ ሦስት ሰዓት ከሰላሳ ሰባት ደቂቃ ሊሆን ነው። አዲስ አበባ ላይ አርብ ሐምሌ 21 2009 ዓ ም ዋሽንግተን ዲሲና አካባቢዋ ከቀኑ 8 ሰዓት ከ37 ደቂቃ ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ይህ የሚጠናቀቀው የአውሮፓውያኑ ጁን ወይም ወረሃ ሐምሌ በዩናይትድ ስቴትስ ፍሪደም ኦፍ ኢንፎርሜሽን አክት ማለትም መረጃ የማግኘት ነጻነት ሕግ ሥራ ላይ የዋለበት ሐምሳኛ ዓመት ነው። ሕጉ የመንግሥት አሰራር ግልጽ እንዲሆን ቃል የሚገባና ከዩናይትድ ስቴትስ መንግሥት መረጃ ለማግኘት ለሚጠይቅ ማንም ሰው እንዲለቀቅለት የሚያዝ ስር ነቀል ጽንሰ ሐሳብ ያለው ሕግ ነው። ከመንግሥት መረጃ የማግኘት መብት ሊነፈግ የሚችለው ከግል ገመናና ከብሔራዊ ጸጥታ ጋር የተያያዘ ከሆነ ብቻ ነው። ከነዚህ ውጪ የሆኑ የመንግሥት መረጃዎችን ግለሰብ ከጠየቀ ሊለቀቁለት ይገባል ነው የሚለው መረጃን የማግኘት ነጻነት ሕግ ፍሪደም ኦፍ ኢንፎርሜሽን አክት። በዩናይትድ ስቴትስ መረጃ የማግኘት ነጻነት ለጋዜጠኞች በጣም ጠቃሚ ህግ ነው። ምንም እንኳ ጋዜጠኞች መረጃ ከመንግሥት ለመጠየቅ ይህን ህግ የሚጠቀሙት ከአስር ከመቶ ያነሰ ጊዜ ቢሆንም ሕዝቡ ስለሚያስተዳድረው መንግሥት እንዲያውቅ በማስቻል ሕጉ ከፍተኛ ጫና ፈጥሯል። ሪፖርተራችን አራዲታ ዱኔላሬ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። ጋዜጠኞች ዩ ኤስ ፍሪደም ኦፍ ኢንፎርሜሽን አክት ማለትም በዩናይትድ ስቴትስ መረጃዎችን የማግኘት መብት ህግ ለስራቸው እንደ ዋናው ቁልፍ ይመለከቱታል። ባዝፊድ የተባለው የድረገጽ ዜና መርማሪ ዘጋቢ ጄሰን ሊዮፖልድ የግል ተመክሮውን ያስረዳል። ከራሴ ተሞክሮ በዚህ ህግ በጣም ብዙ የመንግሥት መረጃዎችን ለማግኘት ችያለሁ። ለምሳሌ ሥራቸውን በትክክል ስለማያከናውኑ የመንግሥት መሥሪያ ቤቶች፣ ገንዘብ ስለሚያባክኑ፣ ማጭበርበር ስለሚፈጸምባቸው፣ በሥልጣን ስለመባለግ ሁሉ መረጃዎች አግኝቻለሁ። ጄሰን ሊዮፖልድ ለአሜሪካ ውጭ ጉዳይ መሥሪያ ቤት ባቀረበው ጥያቄ መሠረት ነው በሺዎች የሚቆጠሩ የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ኢሜሎች ለሕዝብ እይታ የተለቀቁት በዚያን ጊዜ የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ የነበሩት ጆን ከርቢ ያስታውሳሉ። የአሜሪካ ውጭ ጉዳይ መስሪያ ቤት ከቀድሞዋ ውጭ ጉዳይ ሚኒስትር የኢሜል አድራሻ ወደ አንድ ሺህ የሚሆኑ ተጨማሪ ገጾችን ለሕዝብ ይፋ አድርጓል። ኢሜሎቹ ለህዝብ ይፋ በመደረጋቸውም ከፍተኛዋ የአሜሪካ ዲፕሎማት ክሊንተን ለከፍተኛ የመንግስት ስራ የግል ኢሜላቸውን ይጠቀሙ እንደነበር ተጋለጠ። የበስፊልድ ጋዜጠኛ ጄሰን ሊዮፖልድ እንድምታውን ያብራራል። ሚስስ ክሊንተን በምን ሁኔታ ስራቸውን እንደሚሰሩ እነዚህ ኢሜሎች ሕዝቡን ጥልቅ ግንዛቤ ያስጨብጣሉ፣ የሚል እምነት አደረብኝ። ሴትየዋ ውጭ ጉዳይ ሚኒስትር ሆነው እንዴት ሥራቸውን እንደሚያከናውኑ ደግሞም እጩ ፕሬዝዳንት ስለ ነበሩ ሕዝብ ሊያውቅ ይገባል። የሚያሳዝነው ግን ሕዝብ ስለ ሥራቸው እንዲያውቅ ያደረግኩት ጥረት ትኩረት ሳይሰጠው፣ ሕዝብ አነጋጋሪው ጉዳይ ለኦፊሴላዊ ሥራ የግል ኢሜይል አድራሻቸውን መጠቀማቸው ሆነ። ምንም እንኳን ዩ ኤስ ፍሪደም ኦፍ ኢንፎርሜሽን አክት ሕግ ከሆነ 50 ዓመታት ቢሞላውም መንግስት መረጃዎችን በሚስጥር መያዙ ከጊዜ ወደ ጊዜ እየጠነከረ ሄዷል። ይህም መረጃዎችን ተከለከል የሚል የፍርድ ቤት ክስ እንዲጨምር አድርጓል። አደም ማርሻል የፕሬስ ነፃነት ጋዜጠኞች ኮሚቴ አባል ናቸው። ያለፉት አስር ዓመታት ዘገባዎች እንደሚያሳዩት መንግሥት የተለያዩ ምክንያቶችን በመጥቀስ ምስጢራዊ ናቸው ብሎ የሚከለክላቸው መረጃዎችና ጋዜጠኞች መረጃ ለማግኘት የሚያቀርቧቸው ጥያቄዎች ሲተያዩ መረጃ መከልከል እየጨመረ ሄዷል። አደም ማርሻል የዩናይትድ ስቴትስ የመረጃዎች ነጻነት ሕግ እንደ ተጣሰ በሚገመትበት ጊዜ በሕግ ጥብቅና ከሚቆሙ አንዱ ናቸው። ዩናይትድ ስቴትስ ግልጽ የሆነ መንግሥታዊ አመራር ሊኖራት ብዙ ይቀራታል ይላሉ። ችግሩ የሚከሰተው ጉዳዩ በገብር ሲታይ ነው። የፌዴራል መስሪያ ቤቶች ቢሮክራሲ ውስጥ ስትገባ፣ የፍርድ ቤት እሰጣ ገባ ውስጥ ስትገባ መረጃዎችን ነጻ ማድረግ ከባድ ችግር ነው። የሆነ ሆኖ ማርሻል ጋዜጠኞችና የሲቪል ማህበረሰብን የሚወክሉ ድርጅቶች የመረጃ ፍሰትን ለማሳለጥ ግፊታቸው ይቀጥላል የሚል ተስፋ ያስተጋባሉ። ምንም እንኳን ጋዜጠኞችና የሲቪል ማህበረሰብ ቡድኖች መረጃ የማግኘቱ መንገድ ዘገምተኛና አንዳንዴም ተስፋ አስቆራጭ ነው ብለው ቢያምኑም ለማሻሻል ቁርጠኝነትና ትጋት አላቸው። ስለዚህ ይህ ብዙ ተስፋን የሚሰጥ ነው። እድሜው 50 ዓመታት ያስቆጠረው ዩ ኤስ ፍሪደም ኦፍ ኢንፎርሜሽን አክት ማለትም የዩናይትድ ስቴትስ መረጃዎችን የማግኘት መብት ህግ ጋዜጠኞች ለህዝብ መረጃ እንዲያቀርቡ እንዲሁም መንግስት ተጠያቂ እንዲሆን ጠቃሚ መሳሪያ መሆኑ ይቀጥላል። የያዝነው። ይህ የሚጠናቀቀው የአውሮፓውያኑ ጁላይ ተብሎ እንዲስተካከል ከይቅርታ ጋር ጠይቃለሁ። አድማጮች ተከታዩ ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢዋ አዳነች ፍሳሐዬ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ድርቅን ለመከላከል የምታደርገው ጥረት፣ የኢትዮጵያን ወጣቶች ጫት መቃም በወረርሽኝ ደረጃ መታየቱ ተገለጸ የሚሉት ርዕሶች ነው። በዛሬው ቅንብራችን የምንመለከተው የክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ የረሃብ ሁኔታን ስለ መቋቋም ካወጣው ተከታታይ ጽሑፍ የመጀመሪያው ክፍል በኢትዮጵያ በማደጋስካርና በሶማሌላንድ ስለ ታየው ተምሳሌት ይገልጻል። ከ20 ሚሊዮን በላይ የሚሆኑ ከየመን እስከ ታንዛኒያ ድረስ ባሉት አገሮች የሚኖሩ ሰዎች የረሃብ አደጋ እንደተደቀነባቸው፣ ከሁለተኛው የዓለም ጦርነት ወዲህ ያልታየ አይነት ሰብአዊ ቀውስ እንደሆነ የረድኤት ሠራተኞች እንደሚናገሩም ጽሑፉ ያወሳል። ካለፉት ሁለት አስርተ ዓመታት ወዲህ ግን የረሃብ ተምሳሌቶች ይታዩባቸው የነበሩ ሀገሮች የማኅበረሰቦችን የመቋቋም ዘዴን በማዳበር ረሃብን ለማስወገድ የጣሩ ናቸው ይላል ጽሑፉ። አዲስ አበባ እያደገችና እያበበች ሲሆን ስድስት መቶ ማይል ርቆ የሚገኘው የሶማሊያ ክልል ግን ተርቧል፣ ውሃም ተጠምቷል ይላል ጽሑፉ። ቢያንስ ከአንድ ዓመት በላይ ለሆነ ጊዜ በአካባቢው በቂ ዝናብ አልተገኘም። በሕይወት የተረፉት ከብቶችና ግመሎች አጥንታቸው ይታያል። በሦስት ዓመታት ውስጥ በአገሪቱ ከባድ ድርቅ ሲከሰት የአሁኑ ሁለተኛው ነው። መንግሥትና የሰብአዊ ረድኤት አገልግሎቶች ወደ ስምንት ሚሊዮን የሚጠጉ ኢትዮጵያውያን በአሁኑ ወቅት አስቸኳይ ረድየት እንደሚያስፈልጋቸው ይናገራሉ። ይህ አሐዝም ከፍ ሊል ይችላል የሚል ግምት አለ ሲል የክርስቲያን ሳይንስ ሞኒተር ጋዜጣ ድረ ገጽ ላይ የወጣው ጽሑፍ ገልጿል። የሰማንያ ዓመት ዕድሜ ሽማግሌ ነኝ። ሆኖም እንዲህ ዐይነት ድርቅ አይቻል አውቅም ሲሉ አቶ አብዱላሂ አብዲ መናገራቸውን ጽሑፉ ጠቅሷል። ኢትዮጵያ በምዕራቡ ዓለም ዘንድ እንደ አውሮፓ አቆጣጠር በ1900 ሰባዎቹና ሰማንያዎቹ ዓመታት በነበሩት አስከፊ የረሃብ ገጽታዎች አይን ስትታይ ቆይታለች። በአሁኑ ወቅት ግን የኢትዮጵያ ገጽታ መዲናዋን አዲስ አበባን ይመስላል። ሀገሪቱ አሁንም የአርሶ አደሮች ሀገር ብትሆንም፣ ማለት በእርሻ ኢኮኖሚ ብትተማመንም፣ በዓለም ደረጃ እጅግ ፈጣን የኢኮኖሚ እድገት ካስመዘገቡት ሀገሮች አንዷ ሆና ቆይታለች። ያሳየችውን እድገት ተጠቅማ የትምህርት ዕድል አራምዳለች። ዲሞክራሲያዊ በሆነ መንገድ ባይሆንም እንኳን በሽታንና አስከፊ ድህነትን እጅግ ቀንሳለች። አስቀድሞ በማስጠንቀቅና ፈጣን ምላሽ በመስጠት ተግባሯ ኢትዮጵያ የክልሉ ተምሳሌ ትሆናለች። በታሪኳ አስከፊ የተባሉ ድርቆች መላ ሀገሪቱን ቢያዳርሱም በሀገሪቱ መንግስት የተመራ የድርቅ መከላከል ምላሽ የድርቁን ቀውስ ለመቆጣጠር ወደሚያስችል ደረጃ ሊያወርደው ችሏል። በደቡብ ሱዳንና በሶማሊያ የገባው ተመሳሳይ ይዘት ያለው አስከፊ ድርቅ ግን የሁለቱን አገሮች ሕዝቦችን በረሃብ አፋፍ ላይ እንዲሆኑ አድርጓል በማለት ክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ላይ የወጣው ጽሁፍ አስገንዝቧል። ባለፈው ዓመት ኢትዮጵያ ውስጥ ገብቶ የነበረው ድርቅ ከሰላሳ ዓመታት በፊት ተከስቶ የነበረውን ያህል አስከፊ ቢሆንም በአሁኑ ወቅት ሀገሪቱ ጠንካራ ኢኮኖሚ ይዘ ስላላትና በበለጠ የተረጋጋች ሀገር በመሆኗ በውጪ ረድኤት ብቻ ሳትተማመን አብዛኛውን እርዳታ ለሕዝቧ ለማቅረብ ችላለች ሲሉ በኖርዌይ የሕይወት ሳይንስ ዩኒቨርሲቲ ፕሮፌሰር ስቴን ሆልደን ማስገንዘባቸውን ጽሑፉ ጠቅሷል። ባለፈው ዓመት ኢትዮጵያ ውስጥ ድርቅ በገባበት ወቅት የኢትዮጵያ መንግሥት ከ700 ሚሊዮን ዶላር በላይ የሚሆን የራሱን ገንዘብ አውጥቷል። ከዓለም ማኅበረሰብ ከተገኘው ረዴት ወደ ግማሽ የሚጠጋ ገንዘብ ነው። ይህ ገንዘብ ደግሞ ለአገሪቱ አጠቃላይ እድገት ከተመደበው የተወሰደ በመሆኑ ለአገር እድገት ከተመደበው ገቢ ተቀነሰ ማለት መሆኑን ጽሑፉ ያወሳል። ስምንት ሚሊዮን የሚሆኑት በድህነት የሚኖሩ ኢትዮጵያውያን ደግሞ በመጥፎ ወራት ወቅት ትምህርት ቤቶችን፣ የጤና ጣቢያዎችን በመገንባት ሥራ እንዲሁም በመንገድ ሥራና በጉድጓድ ቁፋሩ እንዲሰማሩ በማድረግ የተወሰነ ገንዘብ ወይም ምግብ ይሰጣቸዋል ሲል የክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ ላይ የወጣው ጽሑፍ ገልጿል። ኒውዮርክ ታይምስ ጋዜጣ ላይ የወጣ ጽሑፍ በበኩሉ ኢትዮጵያ ውስጥ ጫት መቃም እየተስፋፋ መሆኑን ይገልጻል። በኢትዮጵያ ጫት መቃም አዲስ ነገር አይደለም። ይሁንና ሙስሊሞች በሚበዙበት አካባቢ ነበር የሚዘወተረው። ሙስሊሞች በተለይም በሮሞዳን ጾሙ ወቅት የጸሎት ጊዜያቸውን ለማራዘም እንዲረዳቸው ሲሉ ጫት ይቅማሉ። ከቅርብ ዓመታት ወዲህ ግን የአማራ ክልልን ወደ መሳሰሉት የኦርቶዶክስ እምነት ተከታዮች ወደሚበዙባቸው አካባቢዎች፣ እንዲሁም ወደ ገጠር አካባቢዎች መስፋፋቱን ባለሥልጣኖችና ተመራማሪዎች ይናገራሉ። ወጣቶች ጫት የሚቅሙትም ከቤተሰቦቻቸው ተደብቀው ነው ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጽሑፉ በመቀጠል የኢትዮጵያ ባለሥልጣኖች እንደሚሉት እጅግ አሳሳቢ የሆነው ጫት የሚቅሙት ወጣቶች ብዛት ነው ከመላ ኢትዮጵያ ወጣቶች በግማሽ ጫት ይቅማሉ የሀገሪቱ ባለሥልጣኖች ችግሩ ወረርሽኝ ሆኗል ይላሉ ሲል ጠቅሷል የሀገሪቱን መንግስት የሚያሳስበው ለሀገሪቱ እድገት አስፈላጊ የስራ ኃይል የሆኑት ወጣቶች ጫት ቃሚነት ከአስር ዓመታት ባነሰ ጊዜ ውስጥ ሀገሪቱን ወደ መካከለኛ ገቢነት ከፍ እንድትል የሚደረገውን ጥረት ሊያሰናክል ይችላል በሚል ነው። ጫት መቃም ህገ ወጥ አይደለም፣ እንዲያውም መንግሥት ትልቅ ገቢ ያገኝበታል። ይሁንና የጫት መቃም ልምድ በሀገሪቱ መስፋፋት አሳሳቢ ሆኗል። አንድ ነጥብ ሁለት ሚሊዮን ኤክር የሚሆን መሬት ለጫት ተክል ተመድቧል። ከ20 ዓመታት በፊት ከነበረው ወደ 3 እጥፍ ይጠጋል። ጫት በእያንዳንዱ ኤክር የሚያስገኘው ገቢ ቡናን ካካተቱ ሌሎች ምርቶች ከሚያስገኙት ልቆ እንደሄደ የአፍሪካ ጥናቶች ተመራማሪ ገሰሰ ደሴ መናገራቸውን ጽሑፉ ጠቁሟል። ይህ ሁኔታ ታዲያ በብዙ ሺህ የሚቆጠሩ አርሶ አደሮች ጫት ወደ ማምረት እንዲያመሩ ማድረጉን ጽሑፉ አውስቷል። የኢትዮጵያ መንግሥት የአገሪቱን ገጽታ ለመለወጥ በሚያደርገው ጥረት የኢንዱስትሪ ፓርኮችን፣ መንገዶችን፣ የባቡር ሐዲዶችን፣ አውሮፕላን ማረፊያዎችን፣ የአፍሪካ ትልቁ ህዳሴ ግድብን የመሳሰሉት ሌሎች መሠረተ ልማቶችን ለመገንባት በቢሊዮን ዶላሮች የሚቆጠር ገንዘብ አፍስሷል። በአገሪቱ ዙሪያ ባሉት ከተማዎች ሰማይ ጠቀስ ሕንፃዎች እንዳሸን እየፈሉ ናቸው። ከሕንፃዎቹም ጋር ዳንስ ቤቶች፣ ምግብ ቤቶችና መዝናኛ ቦታዎች እየተከተሉ ናቸው። በመንግሥት አኃዝ መሠረት የአገሪቱ ኢኮኖሚ ከአሥር ዓመታት በላይ ለሆነ ጊዜ በአሥር ከመቶ ሲያድግ ቆይቷል። ይሁንና በአንድ መቶ ሚሊዮን ከሚገመተው የኢትዮጵያ ሕዝብ ብዛት ሰባ ከመቶውን የሚይዙ የኢትዮጵያ ወጣቶች የዚህ ሁሉ ውጤት ተቋዳሾች ሆነው አይሰማቸውም። በቂ የሥራ ቦታዎች የሉም በማለት ያማርራሉ። በዛ ምክንያት ብዙውን ጊዜ ከመንግሥት የሚሰሙትን የእድገት አሃዝን ይጠራጥራሉ። ለጊዜ ማሳለፊያ ጫት የሚቁሙትም ለዚህ ነው በማለት ብዙ ሰዎች ይናገራሉ ሲል ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ ወጣው ጽሑፍ አስነብቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው አመሰግናለሁ አዳነች። ወደ ተከታዩ ዘገባ ርዕስ እናልፋለን። የኬንያ ምርጫ የኬንያ ምርጫ በሁለት ሳምንት ጊዜ ውስጥ ይካሄዳል። ታዲያ ሰኞ ዕለት ፕሬዝደንታዊ እጩዎች በቀጥታ በቴሌቪዥን በሚተላለፍ ዝግጅት ክርክር የሚያካሂዱበት መሰናዶ ተዘጋጅቶ ነበር። ዳሩ ግን ዋናው የተቃዋሚ ጎራ ፕሬዝደንታዊ እጩ ተፎካካሪ ራይላ ኦዲንጋ ክርክሩን መድረኩ ላይ ብቻቸውን ተያይዘው ታይተዋል። በምን ምክንያት ዋናው ተፎካካሪያቸው ስልጣን ላይ ያሉት ፕሬዝደንት ኡሁሩ ኬንያታ በክርክሩ ላይ ለመገኘት ፈቃደኛ ባለመሆናቸው። ሙሐመድ ዩሱፍ ከናይሮቢ ለቪኦኤ ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች። ተቃዋሚ መሪ ራይላ ኦዲንጋ ብቻቸውን የክርክሩን መድረክ ይዘው ለአንድ ሰዓት ተኩል ያህል ከአከራካሪዎቹ የሚቀርቡላቸውን ጥያቄዎች ሲመልሱ ቆይተዋል። የምወዳደረው የአገሬን ሁኔታ ለመቀየር ቁርጠኛ ውሳኔ ያደረግኩ ሰው ስለሆንኩ ነው። እኔ ለለውጥ የቆምኩ ነኝ። ኬንያ ውስጥ እያሻቀበላለው የኑሮ ውድነት መፍትሔ እንደሚፈልጉ ሙስናን እንደሚዋጉና አስተዳደራቸው ውስጥ የሚሰሩ ሰዎች ዞር ብለው ከመንግስት ጋር የተያያዘ የንግድ ስራ ላይ እንዳይሰማሩ እንደሚያግዱ ተቃዋሚ መሪው ቃል ገብተዋል። አሁን ስልጣን ላይ ያለው መንግስት ላሉት ግዙፍ የሆኑ የመሰረተ ልማት ፕሮጀክቶች ከመጠን በላይ ብድር ውስጥ እየገባ ነው ሲሉ ራይላ ኦዲንጋ ከሰዋል። ክፋቱ ይህንን ሀሰት ብሎ የሚሟገት በቦታው አልነበረም። በመጪው ምርጫ ለሚፎካከሯቸው ለፕሬዝደንት ኡሁሩ ኬንያታ የተዘጋጀው መናገሪያ ባዶውን ነው የቆመው። ኬንያታ በክርክሩ ላለመሳተፍ የወሰኑት በክርክሩ ደንቦችና በአፈጻጸሙ ስላልተደሰቱ መሆኑን ረዳቶቻቸው አስታውቀዋል። ኪማኒ ኢቺንጓ ከማዕከላዊ ኬንያ የሆኑ የፓርላማ አባል ናቸው። ፓርቲያቸው ከገዢው ኢዮቤልዩ ጥምረት አጋር ፓርቲዎች ውስጥ አንዱ ነው። ክርክሩን ለሁሉም ፍትሐዊ በሆነና ኬንያውያን በግለሰቦች ተክለ ሰውነት ግዝፈት ሳይሆን በነጥቦች ላይ ተመርኩዘው መወሰን እንዲችሉ እድል በሚሰጥ መንገድ አዘጋጁት ብለናችኋል። ፖለቲካዊ ስሜት በጦዘበት ሀገር የሰዎችን ስሜት በሚቆሰቁስ መንገድ መሆን የለበትም። ነገር ግን ያን መርህ በተመለከተ የክርክሩ አደራጆች ሌላ ዓላማ ስላላቸው ጥያቄያችንን ለመቀበል ፈቃደኛ አልሆኑም። ሲመጥ ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ እንዳመለከተው ፕሬዚደንቱ ከኬንያውያን ጋር በቀጥታ ለመነጋገር ውሳኔ አድርገዋል። ከምርጫው ቀን በፊት ባሉት ቀናት በአርባ የራዲዮ ጣቢያዎች ቀርበው መግለጫ ለመስጠት እቅድ እንዳላቸውም ተነግረዋል። ከተቀሩት ከስድስቱ ፕሬዝደንታዊ እጩዎች መካከል ሶስቱ በሰኞው ክርክር በመጀመሪያው ክፍል ተሳትፈዋል። ዋናው ተቃዋሚ መሪ ራይላ ኦዲንጋ ለፕሬዝደንትነት ሲወዳደሩ ይሄ አራተኛ ጊዜያቸው ነው የሚሆነው። እጅግ የተቀራረበ ፉክክር እንደሚሆንም ይጠበቃል። ክርክሩ በመራጮች ውሳኔ ላይ ምን አንደምታ እንደሚኖረው ግን ለአሁኑ ግልጽ አይደለም። ኬንያ ውስጥ አሁንም ቢሆን መራጮች ለህዝብ ተመራጭነት ለሚቀርቡ ተፎካካሪዎች ድጋፍ የሚሰጡት በብሔረሰብና በክልላዊ ማንነታቸው ላይ በተመሰረተ ታማኝነት መሆኑ ያለ ነገር ነው። ራይላ ኦዲንጋ በክርክሩ ማለት ብቻቸውን በቆሙበት ክርክር በአገር ልጅነት አስተሳሰብ ሲሉ ገልጸውታል። የሆነ ሆኖ ማንን እንደሚደግፉ ገና ያልወሰኑ መራጮችም አሉ። ኢንፎትራክ እና ሳይኖቬት የተባሉ ድርጅቶች በቅርቡ ባወጡት የህዝብ አስተያየት ግምገማ መሰረት ከጠቅላላው መራጭ ወደ አምስት ከመቶ ይሆናሉ። ኬንያዊ የፖለቲካ ተንታኝ ባራክ ቡኑካ እንዳመለከቱት ራይላ ኦዲንጋም በሰኞው ክርክር ላይ ያነጣጠሩት በእነዚህ ገና ማንን እንደሚመርጡ ባልወሰኑ ድምፅ ሰጪዎች ላይ ነው ሚስ መንግሥቱ አቋሙን ለማሳወቅ የነበረውን ዕድል አባክኖታል። እነዚህ ሰዎች የተናገሩትን ፉርሽ ለማድረግ ድክመት ወይም ውድቀት የሚለው ካለ ለመናገር ጥሩ አጋጣሚ ነበረው። ኬንያውያን እንደ ኤውሮፓውያን አቆጣጠር ነሐሴ ስምንት የፊታችን ማክሰኞ ሳምንት ነው የሚሆነው ድምፃቸውን ይሰጣሉ። ራይላ ኦዲንጋ ነጻ ፍትሐዊና ተአማኒ በሆነ ምርጫ የሚመጣውን ውጤት እቀበላለሁ ሲሉ ቃል ገብተዋል። ክቡራትና ክቡራን አድማጮች አሁን አጠር አጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 23 ብር ከ19 ሳንቲም ተመንዝሯል። ዛሬ የባንክ የመሸጫ ዋጋ 23 ብር ከ66 ሳንቲም ነው። አንድ ዩሮ 27 ብር ከ11 ሳንቲም፣ አንድ የእንግሊዝ ፓውንድ 30 ብር ከ47 ሳንቲም ነው። ምንጭ የኢትዮጵያ ብሔራዊ ባንክ ነው። የዛሬ ምንዛሪ ዝርዝር ነው። www nbe gov et ብትገቡ 18 ምንዛሪዎችን የያዘ ዝርዝር ታገኛላችሁ። ኒውዮርክ ላይ በኋላ የዓለም ነዳጅ ዋጋ መሰረት ዛሬ አንድ በርሜል ድፍድፍ ዘይት 49 ዶላር ከ04 ሳንቲም ነው። አንድ ግራም ወርቅ 40 ዶላር ከ80 ሳንቲም ነው። ከያሁ ዌዘር ባገኘሁት መረጃ ነገ ቅዳሜ ሐምሌ 22 2009 ዓ.ም አዲስ አበባ ዝናባማ ትሆናለች። ነጎድጓድ ማያጣትም። ሙቀቷ ከፍተኛው 18፣ ዝቅተኛው 10 ዲግሪ ሴልሺየስ ነው የሚሆነው። ለወትሮ እጅግ ድንቅ የሆነው የኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት ኢትዮሜት ዶ ጂኦቪ ዶ ኢቲ ይህንን ሰሞን በአግባቡ የታደሰ አይመስለኝም። ለማንኛውም የሚመለከታችሁ ባለስልጣናትና ኃላፊዎች ይህን መረጃ ታገኛላችሁ ብዬ አስባለሁኝ። በታሪክ ውስጥ ዛሬን መለስ ብለን የተመለከትን እንደሆነ ልክ የዛሬ አንድ መቶ አንድ አመት አስፋወሰን ኃይለስላሴ የተወለዱ ሐምሌ ሀያ ቀን በነገራችን ላይ ከአባታቸው ጋር በአራት ቀን ነው የሚለያዩት። ሐምሌ 16 1886 ዓመተ ምሕረት ኤጀርሳ ጎሮ ላይ ከተወለዱት አጼ ኃይለስላሴ ጋር የሃያ ሁለት ዓመት ዕድሜ የነበራቸው ያን ጊዜ አጼ ኃይለስላሴ ለሰማኒያ ዓመት ዩናይትድ ስቴትስ መንግስት ከተቋቋመ አንስቶ ጥቁሮች የዜግነት መብት አልነበራቸውም አሜሪካ ውስጥ። ልክ በዛሬዋ ዕለት በ1860 ዓመተ ምህረት 14ተኛው የህገ መንግስት ማሻሻያ ወጣና ጥቁሮች የዩናይትድ ስቴትስ ዜጋ መሆን እንደሚችሉ ተገለጸ። እንደው ለጠቅላላ እውቀት ያህል ጣልጣል ለማድረግ የዩናይትድ ስቴትስ ዶላር የተሰራው ከጥጥና ከተልባ እግር ከተፈተለ ሌይን ማግ ነው የዩናይትድ ስቴትስ የነጻነት አዋጅ የተጻፈው ከማሪዋና በተሰራ ወረቀት ላይ ነበር። ለተጠቃሽ አባባሎች ቡና የሰለጠነ ሰው መጠጥ ነው አሉ። ከዩናይትድ ስቴትስ መስራች አባቶች አንዱ የአርነት አዋጅ ጸሐፊ የዩናይትድ ስቴትስ ሦስተኛው ፕሬዚዳንት ቶማስ ጃፈርሰን። ክቡራትና ክቡራን ዝግጅታችን ወደ መጠናቀቁ ነው። ፕሮዲውሰራችን ብርሃን ኃይሉ የምትሰሙትን እውነት ትኖራለች በጸጋይ እሸቱ ጋብዛናለች። በእኛ በኩል ዝግጅቶቻችን በዚሁ ተጠናቀቁ። ያስተናገድናቸው ሰለሞን ክፍሌና እኔም ሰሎሞን አባተንን በፕሮግራሙ ዋና አዘጋጅ አዲሱ አበበና በመላ ባልደረቦቻችን ስም አብራችሁን ስለቆያችሁ ከልብ እያመሰገን እንሰናበታችኋለን። ጤና ይስጥልኝ። በደናገሩ የትግርኛ ዝግጅት ይቀጥላል። Fine, but there Not